አቶ ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን ምክትላቸው አድርጎ በድጋሚ የመረጠውና ትናንት የተጠናቀቀው አስረኛው የኢህአደግ ጉባኤ የሚቀጥለው የትንታኔ ርዕስ ትኩረት ነው። ጉባኤው የትኩረት ጭብጦች ይዘትና ፋይዳ በጠቅላይ ሚኒስትሩ ንግግሮችና በተቃዋሚዎች ምላሽ ላይ ያተኮረው ቅንብር ጉባኤው ለአገሪቷ አንገብጋቢ ጉዳዮች የሰጠውን ምላሽም ይመረምራል። ሙያዊ ትንታኔውን የሰጡን አቶ ሴፈ ኃይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ቀደም ሲል በአብይ ርዕስ እንደሰማችሁት ተከታዩ ክፍል አሁን ይቀርባል። አሉላ ከበደ ነው ያናገራቸው። ይህ የአመራር መተካካት የሚለው ከዚህ ዓለም በሞት የተለዩት የቀድሞ የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ነባሮቹም በአዳዲስ ወጣት መሪዎች የመተካት ዓላማ የኢህአዴግ ለረጅም ጊዜ ሲናገረው የነበረ የተባለውን ያህል ያለመሄዱን በኢህአዴግ በተለይ የተደረገ ለውጥ አለመኖሩን፣ በተወሰነ ደረጃ ህወሀት ውስጥ ነባር የአመራር አካላት መሰናበታቸውን ይፋ ያደረገበት መግለጫ ወጥተዋል። አቶ አባይ ጸሐዬ፣ አቶ ቴዎድሮስ ሀጎስ፣ አቶ አባዲ ዘሙ ሰባት ታዋቂ የቀድሞ አመራር አባላት መሰናበታቸው ተነግሯል። እስኪ ከኢህአዴግ ጋር ያነጻጽሩት። በህወሀት ባለፈው አስራ አንደኛ ጉባኤ የነበረው አንድ ትልቅ ትችት እሱ ስለሆነ አንጋፋዎቹ የትግል ወቅት አመራሮችን አብዛኞቹ ያልወጡበት ሁኔታ ስለነበረ በባለፈው ጉባኤ ያንን ለትችት ጋብዞት ነበረ። በሌሎች የኢህአደግ አባል ድርጅቶችም ቢሆን በተለይ ደግሞ በቢአደን በጣም በሚገርም ሁኔታ ወጥተው ተሰናብተው የነበሩ አመራሮችን ሳይቀር መልሰው ስራ አስፈጻሚ አባልነትና ወደ ማዕከላዊ ኮሚቴ የመለሰበት ሁኔታ ነበረና ያን ሁሉ ከልብ ነው ወይ ይህን መተካት የሚባል ስብከት የሚሰበከው የሚል ጥያቄ አስነስቶ ስለነበረ ያንን ወደ ኋላ ላለ መመለስ አሁን የጠቀስካቸውን የህወሀት ከፍተኛ አመራሮችን ማሰናበት አድርገዋል። ይሄን ምናልባት መተካካት የሰው መተካካት በሚል ትርጓሜ ብቻ ከተረዳ ነው ማለት ነው። ያ ነው ያለው ግንዛቤ። በእኔ እምነት ግን በፓርቲው መተካካት ሲባል ሰዎችን ትተካለህ፣ አንዳንዴ በእድሜ የሚመስል መልኩ፣ አንዳንዴ ደግሞ ከዚህ በፊት በወታደራውም በትጥቅ ትግሉ ማለት ነው በወታደራውም በፖለቲካውም አመራር ቦታ ያልነበሩ ያን እድል ያላገኙ ማምጣት፣ አግኝተው የነበሩ የደከሙ የሚሏቸውን ደግሞ ማስለቀቅ በሚል ነው የሚተረጉመው። ከውጭ ያለው ህብረተሰብ ግን መተካካት በዚህ መልኩ አይደለም የሚረዳው። እዛ ላይ ነው ክፍተት የተፈጠረው፣ ህወሀትም ሌሎችም ፓርቲዎችም ጭምር ስዬ አስባለሁ። ከውጪ ያለው ህብረተሰብ የሚገነዘበው መተካካት ሰዎች ብቻ ሳይሆን እየተሰኩ ያሉ አመለካከትም፣ አስተሳሰብም፣ አሰራርም፣ ስነ ምግባርም፣ የአመራር ብቃትም ጭምር ወደ አሉታዊ አቅጣጫ እየተቀየረ ነው የሚል ግምገማ አለ። በህወሀት ለምሳሌ ህዝቡ የሚያነሳው ይህን ስል ምንድን ነው አሁን አዳዲስ አመራሮችን በመተካካት መልክ እየመጡ እያሉ፣ አብዛኛዎቹም እንኳን ባይሆን ወሳኝ ቁጥር አላቸው የሚባሉ ግን ከህዝባዊነት ይልቅ ወደ ግለኝነት፣ ከምሕረት የለሽ የተጋይነት መንፈስ ሳይሆን ወደ አድርባይነት፣ ከአንዱ ላይ ተለጥፎ ምንም ክሪቲካል የሆነ ኮንትሪቢሽን ሳያደርግ ለፓርቲውም ለህዝቡም ተጠጋግቶ የሚኖር አመራር በዲሞክራሲያዊነትም ቢሆን ከዲሞክራሲያዊነትና ህዝባዊነት ወደ አምባገነንነትም ጭምር የሚያንጸባርቁ አመራሮችን ገና ከስሩ እየመጡ ናቸው። ይህም የሆንበት ምክንያት ደግሞ ያንን የአመለካከት ያስተሳሰብ ለውጥ አያስፈልገንም የሚለውን ህወሀት በተግባር ግን አመለካከትም አስተሳሰብም ከአዳዲስ መሪዎችም ጭምር ይዞ እያመጣ ነው የሚል ትችት አለ። ሌላው ደግሞ የትችቱ አንግል አስተሳሰብ እማ መቀየር ያስፈልጋል የድሮ አስተሳሰብ የድሮ አሰራር አያስከይደንም ስለዚህ በተለይ ወጣቶች ከሆኑ በእድሜ የራሳቸው አስተሳሰብ የራሳቸው ፍልስፍና ዘመኑ የወለደውን ቴክኖሎጂ እውቀት በመጠቀም የራሳቸውን የአመራር ጥበብ በመጠቀም በራሳቸው መንገድ አገሪቷና ህዝቡ እንዲመሩ ይፈቀድላቸው ይህን እያደረገ አይደለም ነው በዚህም በለበትም ግን ትችቱ ኔጋቲቭ ነው በፓርቲው እያረፈ ያለው ስለዚህ ታላላቅ አመራሮች ከስራ የመሰናበታቸው ጉዳይ በእኔ በኩል ተገማች ነበረ። ከዛ በላይ መሄድ የሚችሉ አልነበሩም። መልካም መተካካቱ ተሳክቶ በተገኘበት እንኳን አዋንታዊ ሚና ያለው አደለም ነው ባጭሩ። ሌላ አንድ አነጋጋሪ ነጥብ እንመልከት። አንዳንድ የአመራር አባላት ተደራራቢ ኃላፊነት ሲወስዱ እናያለን። ጠቅላይ ሚኒስትሩን ብንመለከት የአገሪቱ ጠቅላይ ሚኒስትር ናቸው፣ የኢህአዴግ ሊቀመንበር ናቸው። ሌላ ቀርቶ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ሆነው በድጋሚ ተመርጠዋል። አቶ ደብረ ጽዮን ገብረ ሚካኤል የሕወሓት ምክትል ሊቀመንበር ሆነው ተመርጠዋል። በምክትል ጠቅላይ ሚኒስትርነት ከፍተኛ የአመራር ኃላፊነት የሚሰሩ ናቸው። ለምንድን ነው እንዲህ ያለ ተደራራቢ የአመራር ስልጣን በአንዳንድ ግለሰቦች እጅ እንዲቀመጥ የሚደረገው ምን ማለት ነው? ምንስ አዎንታዊ ሚና ይኖረዋል? ምክንያቱ በትክክል ለማወቅ ይከብደኛል። ለምን እዛ እያደረገ እንደሆነ ኢህደግ፣ ዞሮ ዞሮ ግን ውጤቱና አንድምታውን ግን አሉታዊ መሆኑ ነው የምገነዘበው። ለምን ቢባል እቺ ነገር ሰው የሌላ ሲመስል፣ ለዛም የተማረ በቴክኖሎጂም ከነሱ በላይ የታጠቀ በአመለካከትም ቢሆን ከነሱ በላይ እንጂ ባነሰ የተቆርቋሪነት መንፈስ የሌለው ትውልድ እያለ አንድ ሰው በአምስት በስድስት አንተ የጠቃቀስካቸውን ምሳሌዎችን ወሰድክ እንጂ በትግራይ ክልልም እንደዚሁ የተለያዩ ድርጅቶች የመንግስትም፣ የፓርቲም፣ የህዝብም አደረጃጀት በቦርድ ሰብሳቢነት ወይም በአባልነት እያሉ አንድ ሰው ጠቅልሎ እንዲይዝ የሚፈቅድ አሰራር አለው ፓርቲ። ይሄ ብዙ ዋጋ አስከፍለናል። አንደኛ ኢንኤፊሽንሲ አስፍነዋል ብዬ ነው የማምነው። የብቃት ማነስን እያንጸባረቀ ነው ነው የሚሉን የብቃት ማነሱ የጊዜም ማነሱ የጉልበትም ማነሱ ሁሉም ላይ ማዳረስ ስለማይችል ውጤቱ አሉታው ነው የሚሆነው፣ ውጤታማ አይሆንም። ተጨባጭ ስራ ሲሰሩ ማናይም ሁሉም ሴክተሮችን በአንድ ላይ ሲያወድቋቸው ሲጥሏቸው እናያለን። በአፈጻጸማቸው በአህዛው ሪፖርት ካልሆነ በስተቀር አይነተኛው በሆነ መመዘኛ እየወደቁ ያሉ ሴክተሮች ብዙ ናቸው በክልልም በፌዴራልም ደረጃ። ስለዚህ ብዙ ሰዎችን ያለማሳተፍ አንዳንዴ ደግሞ በተለይ ደግሞ ልዩ የሙያ ብቃት ብቻ የሚያስፈልጋቸው ሴክተሮች ከሆኑ ደግሞ ከፖለቲካው አመራር ይልቅ ሙያው አመራር ትኩረት ሰጥቶ ያለ መንቀሳት በተለይ ደግሞ እየገባንበት ነው የምንለውን የሁለተኛው ጂቲፒ መሰረታዊ አቅጣጫው ማንፋክቸሪንግ ኢንዱስትሪ ነው። አሁን ያለን አመራር እርሻ የሚመራው የኢኮኖሚ ዘርፍ እሱም እየተንደፋደፈ ማለት ነው። መምራት ባህሉ ያደረገ አመራር ነው ያለን፣ ከላይ እስከታች ከፌዴራል እስከ ክልል ድረስ። አሁን ወደ ማኑፋክቸሪንግ ኢንዱስትሪ የሚመራው ኢኮኖሚ ስንሄድ አዲስ እውቀት አዲስ ክህሎት ያስፈልጋል። ስለዚህ አሁን እየተደረገ ያለው የጠቀስከውን አይነት የአሻሻም አካሄድ የስልጣን እና የኃላፊነት ቦታዎችንም አደላደል ስርዓት ከቀጠለ ያንን አዲስ የኢኮኖሚ ስርዓት እንዴት ልንመራውና እንዴት ውጤናማ ልናደርገው እንደምንችል ራሱ ጥያቄ ያስነሳብኛል በእኔ እምነት። ስለዚህ ውጤቱ በጣም አሉታዊ የሆነ ነው፣ ተጨባጭ ነው ደግሞ በሁሉም ክልሎች፣ በሁሉም ሴክተሮችን እያየ ነው ነው ያለው። መልካም። ሌሎች ሰፊ ውይይቶችም እንደሚከተሉ ተስፋ አደርጋለሁ። አቶ ሰይፈ ሀይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ የኢህአዴግን አስረኛ ድርጅታዊ ጉባኤና ሌሎች አባል ድርጅቶቹን የቅርብ ጊዜ ጉባኤዎች ተንተርሰው ለሰጡኝ ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ እኔ